ዮሐንስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ እስከ 24 ያለው እናነባለን። የሚታወቅ ታሪክ ነው። ለዚህ ምሽት እንደው ለሁላችንም የሚሆን መልእክት ይገኝበታል ብዬ አስባለሁ። እግዚአብሔር ይናገረን። እናነባዋለን። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብር ያዶስ ባህር ነው በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበረ። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን፣ እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳ እንዲቀበሉ የሁለት መቶ ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ፣ አምስት የገብስ እንጀራና ሁለት ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጎ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም አምስት ሺህ የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁም ከዓሣው በፈለጉት መጠን ከጠገቡም በኋላ ደቀ መዛሙርቱን አንድ ስንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህም አከማቹ፣ ከበሉትም ከአምስቱ የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚህ ምክንያት ኢየሱስ ያነግሡት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቃር። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር፣ ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ። ሀያ አምስት ወይም ሰላሳ ምዕራፍ ከቀዘፉ በኋላ ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። እርሱ ግን እኔ ነኝ አትፍሩ አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱ፤ ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች ይላል። ክብር ለጌታ ይሁን። እስከ ቁጥር 21። እግዚአብሔር ይመስገን። ቀደም ባለው በምዕራፍ አምስት ውስጥ ኢየሱስን በኢየሩሳሌም እናገኘው ነበር። አሁን በዚህ ምዕራፍ ውስጥ በገሊላ በተለይም ወደ ባህር ማዶ ተሻግሮ ነው የምናገኘው። በጥብሪያዶስ ባህር አጠገብ እናገኘዋለን። ዮሐንስ ወንጌል ሲጻፍ ብዙ ጊዜ ይተረጉማል። መሲህ ካለ ክርስቶስ ማለት ነው ይላል። ረቢ ካለ መምህር ሆይ ማለት ነው ይላል። አንድ ነገር ያነሳና ይተረጉማል፣ ምን እንደሆነ ያስተዋውቃቸዋል። ስለዚህ ይህን ወንጌል የሚቀበሉት ወይም የተጻፈላቸው ወገኖች ከአህዛብ የተጠሩ ሰዎች መሆናቸውን ያሳየናል። እና የገሊላ ባህር ነው ካለ በኋላ እርሱም የጥብርያዶስ ባህር ነው፣ በአሕዛብ ሀገር የሚታወቀው በዚህ ስሙ ስለሆነ ነው። እና ወደ ጥብራያዶስ ባህር ማዶ ተሻገረ። ጊዜው የአይሁድ ፋሲካ የቀረበበት ወቅት ነው። ምዕራፍ አምስት ላይ እንዲሁ የአይሁድ በዓል የሚል እናነባለን ቁጥር አንድ ላይ። በዚህኛው ደግሞ የአይሁድ በዓል ፋሲካ የሚል እናነባለን። በምዕራፍ አምስት ውስጥ ወደ ኢየሩሳሌም እንደወጣ እናገኛለን። በዚህኛው ፋሲካ በዓል ወቅት ግን ወደ ኢየሩሳሌም ስለመሄዱ አናነብም። የሚገኘው ገሊላ ውስጥ ነው። በዓሉ ሲደርስ ሄዶ እንደሆነ እንዳልሆነ አይታወቅም። ግን ቢያንስ ይሄ ምዕራፍ ስድስት ላይ የምናገኘው ፋሲካ ኢየሱስ በማስተማር ዘመኑ ያሳለፈው ሦስተኛው ፋሲካ እንደሆነ እናውቃለን። አራተኛው ከዚህ በኋላ የምናገኘው ሲሞት ያለው ፋሲካ የአይሁድ በዓል ፋሲካ ቀርቦ ነበር ይለናል ቁጥር አራት ላይ የእግዚአብሔር ህዝብ እጅግ በወደቀ ሁኔታ ውስጥ በሚገኝበት ጊዜ የእግዚአብሔር የሆኑ ነገሮችንም እንደዛው ያበላሻቸዋል የእግዚአብሔር የሆኑ ነገሮች ከእግዚአብሔር ሲሰጡ ምንም የተቀደሱና እንከ የማይወጣላቸው ቢሆኑ በሰው እጅ ሲገቡ ግን ይበላሻል። የእግዚአብሔር የሆኑ ነገሮች በሰው እጅ ሲገቡ የሰው ይሆናል፣ ከተበላሸ በኋላ ማለት ነው። እዚያ በእግዚአብሔር ስም በሚከበር በዓል ላይ በቃ የሰው የሆነ ነገር ይከናወናል። በስጋ ያለው እስራኤላዊ በስጋ ያለው የምድር የሆነውን ነገር የሚከታተለው ትውልድ በእግዚአብሔር ስም ወደሚፈጸም ምድራዊ ነገር ሲሄድ ገሊላ ውስጥ ደግሞ የተናቀ በሚባል ስፍራ ላይ የብዙ ሰዎችን ትኩረት የሳበ አንድ ማንነት አለ። ለወፎች ጎጆ አላቸው፣ ለቀበሮች ጉድጓድ አላቸው። እሱ ግን ራሱን የሚያስጠጋበት የለውም። እንዲሁ አንድ ናዝራዊ ነው። በዚያውም ላይ የሚጠላ ነው። በሚሰራቸው ስራዎች ግን የስራና የአባቱ ምስክርነት ነበረው። በስራዎቹ፣ ጣፋጭ በሆነው ስብከቱ፣ ከላይ በተገኘችው ጥበቡ፣ በጸጋ በተሞላው ቃሉ ያፉቃል ወደ ህዝቡ ልብ ውስጥ ገባ እና የት ነው የሚውለው? የት ነው የሚያድረው? የማንኛውም ተራ ህዝብ ጥያቄ ነው። የሁሉንም ትኩረት ስቧል እና በወዲያኛው ማዶ ላይ ትንሽ ጉብታ ተራራ አለች በጥብርያዶስ ባህር ምዕራባዊ ዳርቻ። የራሱ የሆኑትን ደቀ መዛሙርቱን ይዞ ወደ ተራራ ላይ ወጣና ተቀመጠ። ለማየት በጣም ደስ የሚል ነው፣ ጥሩ እይታን ይሰጣል። ወደዛ ያለውን የተንጣለለውን የገሊላን ባህር ለማየት ይቻላል። ግን ዓይኑን ሲያነሳ በዓይን ውስጥ የገባው እየጎረፈ የሚመጣ የቅፍርናሆምና የአካባቢዋ ያካባቢዋ የነቤተ ሳይዳ ነዋሪዎች እና የአካባቢው ሕዝብ በጠቅላላ የተመመ እሱም ፍለጋ ሲመጣ፣ ስለዚህ አንድ የሆነ ማንነት የሆነ ሰው የሆነ ማንነት የሳበው ሕዝብ እየመጣ ነው። ዛሬ የብዙ ሰዎችን አይን የሚስበው የብዙ ቱሪስቶችን አይን የሚስበው ምንድን ነው? የሚጎበኝ ነገር ብዙ ነገር እነዚህ ሰዎች ግን የሳባቸው አንድ ሕያው ማንነት ነው። አንድ የሆነ በምድር ላይ ያለ ሰው በእርሱ ያዩት ነገር ወደ እርሱ ሳባቸው፣ ሌሎች ሁኔታዎችን ከዛ ጋር የተያያዙ ነገሮችን እስኪረሱ ድረስ። ሰው እኮ ማሰብ አለበት አንድ ነገር ሲያረድ እዛ ስንሄድ ስንውል፣ እንዲህ ቢሆን፣ ዝናብ ቢዘንብ ጥላ ምግብ እናጣ እንደዚህ እንደዚህ ብዙ ነገር መታሰብ አለ። ግን የሁሉ ተረስተዋል። ዝም ብሎ ብቻ እሱ የት ነው ነው እሱ የት አለበት? ተመሙ መጡ። ልክ ሲያያቸው ኢየሱስ አ ፍቅር ነው። ስሙ ይባረክ። እነዚህ ሰዎች እነማን ናቸው የሚል ጥያቄ ውስጥ አልገባም? ፈሪሳውያን ናቸው፣ ሰዱቃውያን ናቸው፣ ወይስ እኔን ያምኑኛል ወይስ አያምኑኝም እኔም ማገለግለውን አገልግሎት ይካፈላሉ አይካፈሉም? ወዘተ። እነዚህ ሁሉ ጥያቄዎች በሱ ውስጥ አልነበሩም። ግን ህዝብ ነው ያየው። ወዲያውኑ ሊያደርግ ያለውን ቤት ደስ የሚል ነገር ነው። ክብር ለጌታ። በህዝባዊ መድረክ ላይ ሊገልጥ ያለው ስራ አለ። የትኛውም መድረክ የእርሱን ክብር አጉልቶ ያወጣል። ይሄ ብዙ እንደኛ ዘመን ብዙ ጥሪ ተደርጎ ተደክሞ የተዘጋጀ ፕሮግራም አይደለም። በቃ ዝም ብሎ ነው ሰው እየመጣ ያለው። ይሄንን መድረክ በመጠቀም ሊገልጥ ያለው ነገር አለ፣ ሊያከብር ያለው ነገር አለ፣ ሊያደርግ ያለው ነገር አለ፣ በጣም በክብር ሊወጣ ያለው የእግዚአብሔር ነገር አለ። እሱም ያስበው ያንን እና ወዲያው የሚገለጥባቸው መንገዶች ቀላል እና እዛው የሚገኙ ናቸው። ግን መጀመሪያ የራሱ የሆኑትን ሰዎች ሊያስተምራቸው እነሱንም ደግሞ እንዲያውቁት የፈለገው ነገር ስለነበር ፊልጶስን ምን አለው? እነዚህ እንዲበሉ እንጀራ ከወዴት እንገዛለን? የሚል ጥያቄ ጠየቅ፣ ሊፈትነው ይላል። ፊልጶስ የመለሰው መልስ ምንድን ነው? ትንሽ ትንሽ እንኳ እንዲቀበሉ የሁለት መቶ ዲናር እንጀራ አይበቃቸውም። ፊልጶስን ያሳስበው ከየት መግዛት እንችላለን የሚለው አይደለም። ከየትም ይሁን ግን የሁለት መቶ ዲናር እንጀራ እንኳን ብንገዛ ፈጽሞ አይበቃቸው። አንድ ዲናር አንድ ሰው ቀን ደሞዝ ነው እና በልቶ ያድራል ብለን ብንል እንኳን በአንድ ዲናር እስኪ እንደው ሶስት እንጀራ ተገዛ እንበል። በ መቶ ዲናር ስድስት መቶ እንጀራ ነው። አይደለም 600 እንጀራ እንደው ብንበጣጥሰው እንኳን ትንሽ ትንሽ እንዳለው ትንሽ ትንሽ ለአምስት ሺህ ሰው ቢታደል፣ ልብ በሉ ወንዶች ብቻ ናቸው እዚህ ላይ ቁጥራቸው ተነግሯል። ከዛ ውጭ ሴቶችና ህጻናት ሲቆጠሩ በእጥፍ ማሰብ እንችላለን። አስር ሺህ ሰው ብናደርገው ትንሽ ትንሽ እንኳን ቢታደል እንዴት ይበቃል? ይሄ ምን ይሆናል? በፊልጶስ አስተያየት መሠረት ገንዘብ ይሄን ችግር አይፈታውም ነው እያለ ያለው። አለ ገንዘብ የማይሰጣቸው ነገር ነው። አሁን ፊልጶስም ሆነ ደቀ መዛሙርቱ እንዲረዱ የፈለገው ነገር ምንድ ነው? ገንዘብ የማይሰጣቸውን ነገር እኔ መስጠት እችላለሁ። ጥሩ። ሌላ ደቀ መዝሙር እንድርያስ ነበረ፣ ጴጥሮስ ወንድም። እሱ ደግሞ አምስት እንጀራና ሁለት አሳ የያዘ ብላቴና በዚህ አለ ይለና የተሻለ ነገር አለ ሌላ ቦታ ላይ የሚበላ ስጧቸው እንዳላቸው ይናገራል እንድሪያስ ከዚህ አኳያ ቢያንስ ቢያንስ አቅሙን ቢያውቅም ግን ያለውን ነገር ለመስጠት ሲያወጣ ነው የምናየው አይደል እዚህ አንድ ልጅ ይዟል የገብስ እንጀራ አምስት እንጀራ አለ ሁለት አሳ አለ ይህ ለዚህ ሁሉ ህዝብ ይሄ ምን ይሆናል ስለዚህ ሰዎች ሊያቀርቡት የሚችሉት ነገር ያንን ህዝብ ሊያረካ የሚችል አልነበረም። ከዛ በኋላ ታሪኩን እንደምታውቁት ሰዎቹ እንዲቀመጡ አድርጉ ይላል። ልክ ሃምሳ ሃምሳ እያረጉ መቶ መቶ እያረጉ በረድፍና በሰልፍ በስርዓት አስቀመጧቸው። ጌታ ኢየሱስ እንጀራውን ያዘ፣ አመሰገነ። እነዛን አምስት እንጀራና ሁለት ዓሣ ተጠቀመበት። እንድሪያስ ያቀረበውን ነገር ተጠቀመበት። ያዘ፣ አመሰገነ ከመሰገነ በኋላ ምንድነው ያደረገው? በጣም የሚገርም ነው። ለደቀ መዛሙርቱ ሰጠ ነው የሚል። እሱ እራሱ አይደለም ያደርገው፣ ለደቀ መዛሙርቱ ሰጠ ይልና ከሰጠ በኋላ ደቀ መዛሙርቱ ለተቀመጡት ሰዎች ሰጧቸው፣ እንዲሁም ከዓሳው በፈለጉት መጠ ይላል። ክብር ለጌታ ይሁን። ከዛ ከጠገቡም በኋላ የሚልና ነበር መጀመሪያ ወዲያው የሚታየን ትምህርት ምንድን ነው? የኢየሱስ ክርስቶስን የፍጥረት መጋቢነት እናያል ወይም እግዚአብሔር በሉዓላዊ አምላክነቱ በፈጣሪነቱ ያለውን አስተዳደር መጋቢነቱን በዚህ ውስጥ እናያል በብሉይ ኪዳን በመዝሙረ ዳዊት ውስጥ የሁሉ ዓይን አንተን ተስፋ ያደርጋል ይለናል አደለም አንተም በጊዜው ምግባቸውን ትሰጣቸዋለህ የሚል ቃል እናነባለን። ክብር ለጌታዬ። እንደዚሁም በዛው በመዝሙረ ዳዊት መዝሙር 131 ላይ እንደዚህ የሚል ቃል እናነባለን። ትንቢታዊ በሆነ መልኩ ሲናገር ቁጥር 15 ላይ መዝሙር 131 አሮጊቶቿን እባርካለሁ፣ ድሆቿንም እንጀራ አጠግባለሁ። ወደፊት ሺህ ዓመቱን ስናስብ ፍጹም በረከት እናስባለን። የእስራኤል ተራሮች ስብን ይጠግባሉ፣ ምንም ጥያቄ የለውም። ምድርን እግዚአብሔር እንደገና ይባርካታል። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ነው? የፍጥረት ሁሉ መጋቢ መሆኑን መረዳት እንችላለን። እዚህ ላይ ለተራቡ ሰዎች ፊደል ለፊደል ምን ሰጠን? ምግብን ሰጠ። ይሄ በቀጥታ ፊደላዊ በሆነ ትርጉሙ ልንጠቀምበት እንችላለን። ምንድን ምንድነው ያጣል ኑሮ ተወደደ በሚባልበት በዚህ ዘመን ማንን ነው ተስፋ የምናደርገው? እ እግዚአብሔር ከትንኟ ጀምሮ እስከ ዝሆን ድረስ ይመገባል። ስሙ ይባረክ። ሁሉንም የፈጠረው እሱ ነው። ባህርንና የብስን የፈጠረ እርሱ ነው። በየብስ ላይ ያለውን እንጀራውን ባረከው፣ በባህር ውስጥም ያለውን አሳውን ባረከው። ሁለቱንም ምግብ አደረጋቸው? አይደል ኢየሱስ የምድርም የባህርም ማምላክ ነው። በዛ ላይ መለኮታዊ ስልጣን አለው። ልብ በሉ። መለኮታዊ ችሎታውና የተጠቀመው ግልጽ ነው። ለፊልጶስ ገንዘብ የማያመጣው ነገር ነው። ለእንድርያስም ያችን ጀራ ብቁ አይደለም። ፊልጶስ ትንሽ ትንሽ እንኳ ቢ አደ አደለ እዚህ ጋር ግን ውጤቱ የሆነው በፈለጉት መጠን ልዩነቱ በገንዘብ ትንሽ ትንሽ እንኳ ማግኘት አይቻልም። በኢየሱስ ግን የተፈለገው ይገኛል። ልዩነታቸው ይሄ ነው። ዛሬ ምናልባት ገንዘብን የተደገፍን ሰዎች፣ ደሞዝ ሲጨመር ያልፍልናል የምንል ሰዎች፣ በንግድ ትርፍ ላይ የምንተማመን ሰዎች ካለ ምንም ደግሞ እሱም በጨመረ ቁጥር ሁሉም እየጨመረ ከእጃችን ላይ ሽው እያለ ወረቀት እየሆነ አቅሙን እያሳየ ነው አይደል እንዴ? ግን እየኖርን ነው። ማን ነው የሚያኖረን ብለን ስንል እውነትን ዲናሩ እንደማያኖረን እያመንን የመጣን ይመ እየኖርን ነው። በኢየሱስ እጅ እየጎረስን እንዳለ ልናምን ይገባል። ጌታ ኢየሱስ ያኖረን በስተቀኝ ከጣል ነው ያመጣዋል። አሳውን ያዘዋል። ምንም ችግር መከናወን ይሆን በመከራ ውስጥ ያለፋችሁ ሰው ለሁሉም እኮ እኩል ይመሻል፣ እኩል ይነጋ። ይገርመኛል። መንገድ ላይ ለሚያድሩትም ቤት ለምናድረው በምድራዊ ሁኔታ ስንመለከት እሚያኖር እግዚአብሔር ነው። በክርስቶስ ኢየሱስ ስንኖር ደግሞ አምላኬ በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ። መቼም ክርስትና ለሁሉም ነገር መስመሩ ኢየሱስ አድርጎ ነው የሚያመጣው። እኛም የሚገባን ምናልባት ወይ ወደ እግዚአብሔር በጸሎትና በአምልኮ ስንቀርብ ወይ እግዚአብሔር ወደ እኛ ሲናገር ነው ኢየሱስን የሚጠቀመው። ኢየሱስ የሁሉም ነገር ምክንያት ነው። በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ። ሁልጊዜ የክርስትና ትምህርት አቅጣጫ በኢየሱስ በኩል ነው የሚያልፈው። ማንኛው አዎ፣ እስኪ ወደ ብሉይ ኪዳን ትንሽ መለስ ስንበል እስራኤል አንድ ጊዜ ጎመጁና የሚያሳዝን ነው አለቀሱ። ኦሪት ዘኍልቍ ምዕራፍ አስራ አንድ በመካከል ያሉት ሕዝብ ጎመጁ ይላል። ልክ ሲጎመጁ ሁኔታዎች ወዲያው ወደ ለቅሶ ነው የተቀየረው። በጣም ይገርምናል። ለቅሶ ነው ለቅሶ። ለቅሶ ምንድን ነው የሚለው ለቅሶ፣ እዚያው ላይ አለ። እዚያው ላይ ሲያለቅሱ እንሰማቸዋለን። ምንድን ነው የሚለው ለቅሶ? እኛ በግብጽ ሳለን እንበላው የነበረውን ያለ ዋጋ። ለዛው፣ ውሸት ነው ይሄ። በመጀመሪያ ደረጃ ያለዋጋ ነበር የበሉት? ጉልበት፣ የጉልበት ዋጋ አለ አይደል? የእሱ ደመወዝ እኮ ነው አይደል? እየሰሩ ነው፣ ፒራሚድ እየሰሩ ነው። ይሄ በመጀመሪያ ውሸት ነው። ግን ምናሉ፣ ያለ ዋጋ እንበላው የነበረውን በቃ፣ ዱባውን፣ በጢሁን፣ ሽንኩርቱን እናስባለን። እንበላ የነበረውን አሳውን አሉ። የአባይ ወንዝ በዛው ያልፋልና የአሳ ምርት ያው ግብፅ፣ ከባህሩም ይበላሉ፣ ከመሬቱም ይበላሉ፣ ከሁለቱም ይበላሉ። እንግዲህ ግብፅ ውስጥ ዝናብ የለም፣ ግን ወንዝ አላቸው። ስለዚህ አመቱ ሙሉ ምርት ነው። በቃ በረሃብ ጊዜ በዮሴፍ ወቅት እናውቃለን። አረ እንዴ በረሃብ ወቅት ለመካከለኛው ምስራቅ እነሱ ነበሩ መደገፊያ የሆኑት ወይም በቃ እዛ ነው ምግብ የተገኘው። እዛ ነው እህል የተገኘው። ስለዚህ ግብፅን ሲያስቧት በቃ ትዘራቸው፣ ዱባው፣ ሽንኩርቱ፣ የአትክልት ውጤቶች፣ የምድር ሰብሎች እና እዛ ደግሞ ያለው የአሳ ምርት ያ ሁሉ በአይናቸው ላይ ተመላለሰ። እናስበዋለን። አይናችን አሁን ከዚህ መና በቀር ምንም አታይም ብለው መናውን አቃለት እነዚህ እያሉ በቃ ዋይ ዋይ ወይ እያሉ ስለ ግብፅ ዱባ ስለ ግብፅ ሽንኩርት ማልቀስ ጀመሩ። በጣም የሚገርም ነው። ዘፀአት ምዕራፍ ሶስት ላይ ስናነብ ግን እዛም ሲያለቅሱን ሰማቸዋል። የአሰሪዎቻቸው አስጨናቂ አስተዳደር በጣም ሲበዛባቸው በቃ እስራኤል አለቀሱ ይለናል። በጣም የሚገርሙ ሁለቱንም ለቅሰው እግዚአብሔር ሰምቷል የግብፁ እነሱ ሲያስጨንቋቸው ያለቀሱትንም ለቅሶ እግዚአብሔር ሰማ። እናም በበረታች ክንድ በተዘረጋች እጅ ነፃ ወጣቸው። ክብር ለስሙ ይሆን። በምድረ በዳም ያለቀሱትን እግዚአብሔር ሰማ። ውጤቱ ግን ይለያል። ምንድን ነው? እግዚአብሔር ሰማና ተቆጣ ይላል። የእግዚአብሔር ቁጣ ነደደች ነው የሚለው፣ እንደውም በጣም ነደደች። የዚህን መጨረሻ ተከትለን ስንሄድ ውጤቱ የምኞት መቃብር ሲሆን ነው የምናገኘው እና በዚህ ወቅት ሙሴ በጣም የተማረረበት የመጨረሻ ነጥብ ላይ የደረሰበት ወቅት ነው። የጌታ አገልጋዮች በቃ በሕይወታቸው የሚደክሙባቸው አጋጣሚዎች አሉ። ኤልያስ በአንድ ወቅት በጣም የሚገርም ነው፣ ሞትን ፈርቶ ሸሸ። ተዚላጁ እንደሆነ በቃ እንደው አማልክት ይህን ያድርጉብኝ፣ ይሄን ይጨምሩብኝ፣ በዚች ሌሊት እንደው እንደ አንዱ ነው ማደርግህ ብላ ኤልዛቤል ስትዝትበት፣ ያው ከተሰየፉት እንዳንዱ አደርግሃለሁ ስትለው፣ ሞት ነው እንግዲህ፣ ፈራና ሸሽ ሞትን ነው የፈራ። ከዛ ብዙ ከተጓዘ በኋላ ግን የሆነ ክትክታ ስርደት ሞት ምንድን ነው? እዛ ጋር እኔ ከአባቶች አልበልጥምና፣ ግደለኝ። ሰው ሞትን ፈርቶ እንደገና ሞትን ይለምናል። ሙሴ ደግሞ እዚህ ጋር ምንድን ነው የሆነው? ህዝቡ መጡና ጮሁበት። በቃ የህዝብ ድምፅ ነው በለቅሶ፣ ለዛውም እየተማረሩ እያለቀሱ የግብፅ ሽንኩርት እንዴት? የት አለ? አሁን እኛ አይናችን የምታየው ይሄን መና ብቻ ነው። እንደዚህ አይነት ለቅሶ፣ ህዝባዊ ለቅሶ ጆሮ ውስጥ ሲገባ መሸከም አልቻለም። በቃ ስለዚህ እግዚአብሔር ሆይ ይሄን መሸከም አልቻለን፣ እባክ ፈጽሞ ግደለኝ። እንደዚህ ነበር እንዲህ ስኪል ድረስ ያደረሰውን ከዛ እግዚአብሔር ግን በችሎታው ተገለጠና ያው ታሪኩን ታውቃላችሁ። ያ ህዝብ ስጋ ሊበላ እንደሚችል ይነግረዋል። ክፍሉን እያየን ባጭሩ እንጥቀሰው። ዘሁልቁ 11 ላይ እግዚአብሔር በቁጣ ይናገራቸዋል። ከቁጥር 18 የምንበላውን ሥጋ ማንን ይሰጠናል በግብፅ ደህና ነበረልን እያላችሁ ያለቀሳችሁት ወደ እግዚአብሔር ጆሮ ደርሷልና ለነገ ተቀደሱ፣ ሥጋንም ትበላላችኋል። እግዚአብሔር እግዚአብሔርም ሥጋን ይሰጣችኋል። ትበሉት ትበሉም አላችኋል አንድ ቀን ወይም ሁለት ቀን ወይም አምስት ቀን ወይም አስር ቀን ወይም ሀያ ቀን አትበሉም። ነገር ግን በመካከላቸው ያለውን እግዚአብሔር እንቃችኋልና በፊቱም ለምን ከግብፅ አወጣን ብላቸው አልቅሳችኋልና በአፍንጫችሁ እስኪወጣ ድረስ እስኪሰለቻችሁም ድረስ ወር ሙሉ ትበሉታላችሁ። ሙሴም ሙሴ እዚህ ላይ እንደነ ፊልጶስ እንደ እንድርያስ ይሆናል። እኔ በመካከላቸው ያለው ሕዝብ ስድስት መቶ ሺ እግረኛ ናቸው። አንተም ወር ሙሉ የሚበሉትን ስጋ እኔ እሰጣቸዋለሁ አልህ። እነርሱን የሚያጠግብ የበሬና የበግ መንጋ ይታረድን ወይስ የባህር አሳ ሁሉ ያጠግባቸው ዘንድ ይሰበስበላቸዋለን? ብዛቱ ነስ ስድስት መቶ ሺ ሰው ሲያስበው፣ በጣም በቃ እንዴት ነው ለዚህ ሁሉ የሚሆን ከየት ይመጣል? መልሶ ምን ነበር እግዚአብሔርም ሙሴን በእውኑ የእግዚአብሔር እጅ አጭር ሆነ? አሁን ቃል ይፈጸም ወይም አይፈጸም እንደሆነ አንተ ታያለህ። የእግዚአብሔር እጅ አጭር ሆነ? ታያለህ። ሊያሳየው ፈለገ። ኢየሱስም ለፊልጶስም ለእንድርያስም ሊያሳያቸው ፈለገ። ዛሬ እዚህ ለምን ሰማው? ለዚህ ጉባኤ ሰዎችም ሊያሳየን ይፈልጋል ኢየሱስ ማን እንደሆነ፣ የእግዚአብሔር እጅ የት እንደሚደርስ። ይሄ ፊደል በፊደል የእግዚአብሔርን ችሎታ የምናይበት ኢየሱስ የእግዚአብሔር እጅ ምን ያህል ምን እንደሆነ አሳየ። አመሰገነ፣ ባረከው። በቃ እሱ እጅ ገባ ነገር ሲባረክ ቢታደል አያልቅም፣ ቢታደል አያልቅም፣ ቢታደል አያልቅም። ክብር ለጌታ ይሁን። ስለዚህ በምድራዊ ነገር ጥያቄ ያለን ሰዎች ካለን እርግጥ ነው አንስራ አይደለም እግዚአብሔር፣ ዝናብ እየሰጠ ቁራ መጠበቅ አይቻልም። ዝናብ እየሰጠ እየሰራን ያለችንን ጥቂቷን፣ አምስት እንጀሯን፣ ሁለት አሳዋን እሷን ተጠቅመን እስ እስቲ በእምነት እንስራ። ስራ ማለት ይሄ ፊደላዊ ስራ ካፒታል የለኝም እንደዚህ ነው። ብዙ ትልልቅ ነገር የምታስቡ ሰዎች በቃ አንዳንድ ጊዜ ለምን ስራ አትሰሩም ሲባል አይምሯችን ቶሎ የሚያስበው እንደ ኢንቨስተሮች ወይም እንደ ትልልቅ ነጋዴዎች ሰፊ መነሻ ሰፊ ስራ ነው። ግድ የለም። አምስት እንጀራና ሁለት አሳ ካለ ጀምሩበት። እሱኑ በኢየሱስ ፊት አቅርቡትና ኢየሱስ እጅ ላይ አርጉትና በእምነት በጸሎት እስቲ ስራ ጀምሩ። እግዚአብሔር ይባርከዋል፣ ያበዛዋል። ለእናንተ አይደለም ለሌሎች ትተርፋላችሁ። ይሄ ከዚህ ምድራዊ ህይወታችን አ ያ ሲታይ ነው። ግን ሌላም እንጀራ አለ። መጽሐፍ ቅዱስ ሰው በእንጀራ ብቻ አይኖርም ይላል፣ ነገር ግን ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ ይላል። ኢየሱስ እዛ ተራራ ላይ ቁጭ ብሎ ብዙ ህዝብ ሲያይ ስለሚበሉት ነገር ነው ያሰበው። ምን ታስባላችሁ ከኢየሱስ ጋር ሆናችሁ አሁን እኛ ከዓለም ተጠርተን ወደ ኢየሱስ ተጠግተን ትንሽ ከፍ ብለን እንገኛለን፣ በሰማያዊ ክልል ውስጥ እንገኛለን እና ወደ ምድር ስታዩ ምን ይገባል በአይናችሁ? ኢየሱስ የሚስባቸው ሕዝቦች አይታዩአችሁም? በወንጌል ተጠርተው የሚመጡ ብዙ ሕዝብ ወደፊት አይታያችሁም? ዛሬ እግዚአብሔር የእርሱ ደቀ መዛሙርት እንሆን ዘንድ ጠርቶናል። ግን ይሄ ሁሉ ህዝብ አሁን ተርቦ ይመጣ። የትም ቦታ ላይ ረሃብ ሲከሰት ምግብ የት ይገኛል የሚል ጥያቄ መፈጠሩ አይቀሬም አይደል? ከነአን ረሃብ ሲፈጠር ግብጽ ምግብ እንዳለ ወሬ ሰምተናል ተብሎ በቃ ምግብ ያለበት ቦታ ይፈለጋል። እግዚአብሔር ደግሞ በአሞጽ ላይ እንደተናገረው በምድር ላይ ረሃብን የምለቅበት ጊዜ ይመጣል፣ እርሱም የእግዚአብሔርን ቃል ከመራብ እንጂ እንጀራ ከመራብና ከመጠማት ውሃን ከመጠማት አይደለም ብሏል። ዛሬ አሁን ምክንያት የምናደርገው ነገር ምንድን? ፍላጎት የለም። ሰው አይፈልግም። ቃሉን ልንነግረው ብንሄድ አይፈልግም። አሁን ምንም የሚሰማ አይደለም። ትውልዱ እንደዚህ ነገር ነው አይደል ጥሩ ለዚህ ችግራችን እግዚአብሔር መፍትሄ ይሰጥበታል። ረሃብ ይለቃል። መጀመሪያ እዛ ጋር ረሃብ ይፈጠራል። እየተፈጠረ ሲኒማ ቤት ያልሰጠውን በእጁ የያዘው ብር፣ ባንክ ቤት ያስቀመጠው ብር ያልሰጠውን እና እሱ በምድር ላይ በቃ ያካበተው ነገር ያላመጣለትን እንጀራ እግዚአብሔር እንዲራብ ያደርገዋል። ይህ የእግዚአብሔር ዘመን ሲሆን መከናወን ይችላል። ስራ አለ ወገኖቼ፣ ስራ አለ። ጌታ ኢየሱስ ስራ ሰጣቸው ለደቀ መዛሙርቱ። ግን ብዙዎቻችን ይሄንን የማን ስራ አድርገን ነው የምንወስደው? ጸጋው ያላቸው ሰዎች፣ የተማሩ ሰዎች፣ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ በደንብ የሚያውቁ ሰዎች፣ በደንብ መተርጎም ማብራራትና ጥያቄ መመለስ የሚችሉ ሰዎች ግድ የለም እናንተስ ቢባል እኛ እኮ ምንም አናቅም። ምን ባቃ አንድ ሁለት ሦስት ጥቅስ ነው። ግድ የለም ይሁን። አምስቱንም እንጀራ ሁለቱንም ዓሣ ኢየሱስ ጋር አቅርቡት፣ ያበዛዋል። እስኪ በእጃችሁ ያለውንም ቃል ተጠቀሙበት፣ ጸልያችሁ መስክሩት። እስኪ በኢየሱስ ፊት አቅርቡትና በትኑት፣ ተናገሩት። ያኔ ይሎዛል፣ ያጠግባል ሰዎች በፈለጉት መጠን እንዲያገኙ ያደርገዋል። ኢየሱስ ይሄንን ለማምጣት ኢየሱስ ጋር ማምጣት ነው። በጸሎት ሆነን በተቀደሰ መንፈስ ሆነን ቃሉን በማንበብ ጊዜ ከሰጠን በውስጣችን ያበዛዋል ያበዛዋል። ከዛ በኋላ በቃ ስንናገረው ይበዛል ይበዛል፣ ያጠግባል፣ ያረካል። ክብር ለጌታ ይሁን። ዛሬ ይህን አገልግሎት ለእኛ ጌታ ይሰጣል። ምክንያቱም በየረድፉ አስቀምጧቸው አይደል? ከዛስ ስጡ ብሎ በእጃቸው የሰጠው ማ ለእነሱ ነው የሰጣቸው። ከዛ ሰጡ። ትንሽ ትንሽ አይደለም፣ በፈለጉት መጠን አገኙ። እዩ እስኪ፣ ወደፊት እዩ፣ አሻግራቸው፣ እዩ፣ ህዝብ ይመጣል። ማንን ብሎ? እኛን። እኛንማ ቢያይን እንደ ራሱ ሆነን ነው የሚያገኘን። አንዳንዴ ብሰንም ሊያገኘን ይችላል። እኛም ቢያይን ምን ያገኛል? ግን አንድ ነገር ያያል። እኛ ላይ የሆነ እኛም ሸሽተን የተጠጋ ነው። እዛ ምግብ አለ፣ አያችሁ የሚበላ አለ። ኢየሱስ ጋር እረፍት አለ፣ ሰላም አለ። ኢየሱስ ጋር ፍቅር አለ፣ ኢየሱስ ጋር ሁሉ ነገር አለ። እነዚህን ነገሮች የተራቡ ሰዎች ማንንም ብለው አይደለም ኢየሱስን ፍለጋ ግር ብለው ሊመጡ ይችላሉ። ለማስተናገድ መዘጋጀት አለብን። ኢየሱስ ፈቃድ ስር መግባት አለብን። ጌታ ይርዳ። ክብር ለእግዚአብሔር ይሁን። በዚህ መድረክ ላይ የተገለጠው ሌላው የጌታ የኢየሱስ ክርስቶስ ክብር የፍጥረት መጋቢ፣ ለሥጋዊውም ለመንፈሳዊውም ዓለም እንጀራን የሚሰጥ ለድሆች እንጀራን የሚያጠግብ የሁሉ ዓይን ተስፋ የሚያደርገው በጊዜው ምግባቸውን የሚሰጥ ብቻ ሆኖ አይደለም፣ ሌላም ክብር ተገልጧል። በሚያደርገው ነገር ሁሉ ይገለጣል። ሦስቱ የኢየሱስ ክርስቶስ መሲሐዊ መገለጫዎች ወይም የመሲህነቱ መገለጫዎች እዚህ ታሪክ ውስጥ እናገኛቸዋለን። ነቢይነቱ፣ ንጉሥነቱና ካህንነቱ ሲገለጥ እናያለን። ሰዎቹ ምን አሉ? ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። እስኪ ወደ ብሉይ ኪዳን ልውሰዳቸው። ሙሴ እንደኔ ያለን ነቢይ ያስነሳላችኋል አለ። ኤሊያስን ኤልያስንና ኤልሳን እናስታውሳቸውስ። ነቢዩ ኤልያስ በረሃብ ዘመን ማነበረ ወደ ሰራፕታ ሲሄድ መበለቲቱን አገኘ። ምንድን ነው የሆነ? ያው እንጎጫ አርገች ስጭኝ ሲላት ምንድን ነው ያለችው? በቃ ትንሽ ነው ያለኝ እሷኑ እኔም ልጅም በልተናት ቀጥሎ እንሞታለን። ነገሥት ቀዳማዊ አስራ ሰባት ላይ የሆነው ነገር ምንድን ነው? ኤልያስም አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጪልኝ። ከዚያ በኋላ ለአንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋው አይጨረስም፣ ዘይቱ ከማሰሮ አይጎልም። ነቢይ እውነትም እንዳለ ሆነ አይደል? እርሷም ሄደች፣ እንደ ኤልያስ ቃል አደረገች። እርሷና እርሱ በቤቱ ብዙ ቀን በሉ። በኤልያስም እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱ ከማሰሮ አልጎደልም። እግዚአብሔር ዘይቱንም ዱቄቱንም አበዛው። በነቢዩ ኤልያስ አማካኝነት ተጠቅሞ ማለት ነው። በኤልሳ ታሪክም ስንመለከት ሁለተኛ ነገሥት ምዕራፍ አራት ቁጥር 38 ኤልያስም ዳግመኛ ወደ ገሊላ መጣ በምድርም ላይ ራብ ነበር ይላል። የነቢያትም ልጆች በፊቱ ተቀምጠው ነበር። ሎሎውንም ታላቁን ምንቸት ጣድ ለነቢያትም ልጆች ወጥ ስራ አለው። አንዱም ቅጠላ ቅጠል ያመጣ ዘንድ ወደ ሜዳ ወጣ። የምድረ በዳውንም ሐረግ አገኘ። ከዚያም የበረሃ ቅል ሰበሰበ፣ ልብሱን ሞልቶ ተመለሰ። መትሮም በወጡ ምንቸት ውስጥ ጨመረው። ምን እንደሆነ ግን አላወቀም። ሰዎቹም ይበሉ ዘንድ ቀዱ ወጡን በቀመሱ ጊዜ ግን የእግዚአብሔር ሰው በምንቸት ውስጥ ሞት አለ ብለው ጮሁ። ይበሉም ዘንድ አልቻሉም። እርሱም ዱቄቱን አምጡልኝ አለ። በምንቸቱ ውስጥም ጥሎ ይበሉ ዘንድ ለህዝቡ ቅዶ አለ። በምንቸቱ ውስጥ ክፉ ነገር አልተገኘም። አንድ ሰው ከበዓል ሻሊሻ የበኩራቱን እንጀራ ሀያ የገብስ እንጀራ፣ የእህልም እሸት በአቁማዳ ይዞ ወደ እግዚአብሔር ሰው መጣ። እርሱም ይበሉ ዘንድ ለህዝቡ ስጣቸው አለ። ሎሌው ይህን እንዴት አድርጌ ለመቶ ሰው ሰጣለሁ አለ እርሱም ይበላሉ ያተርፋሉም ብሎ እግዚአብሔር ተናግሯልና ይበሉ ዘንድ ለህዝቡ ስጣቸው አለ። እንዲሁም በፊታቸው አኖረው እንደ እግዚአብሔርም ቃል በሉ አተረፉም ይላል። እነዚህ የገሊላ ሰዎች መጽሐፍት ያውቃሉ ተብለው ዛ አይጠበቅም። ነገር ግን ያውቃሉ ማለት ነው። ነቢዩ ኤልያስ ማድጋ ውስጥ ያለውን ዱቄት እንዴት እንዳበዛው፣ ማሰሮ ውስጥ ያለውን ዘይት እንዴት እንዳበዛ ኤልሳ ደግሞ ሀያውን እንጀራ ለመቶ ሰው እንዴት እንዳበዛው ያውቃል። ስለዚህ አምስት እንጀራውን አበርክቶ አምስት ሺህ ሰው ሲያጠግ ይህ ወደ ዓለም የሚመጣው ነቢዩ ኢየሱስ ነው አሉ። እውነታቸውን። ክብር ለጌታ ኢየሱስ። እርሱ ክርስቶስ ነው፣ የተቀባ ነቢይ አይደል? ኤልያስ ኤልሳን ሲቀባው እናያል። ነቢያት እንደዚህ ይቀባሉ። ኢየሱስ ከእግዚአብሔር ዘንድ የሆነ ነቢይ ነው። ነቢያት ከእግዚአብሔር ለሰው ይናገራሉ። እርሱም ኢየሱስ በአባቱ ቅፍ ያለ አንድ ልጁ እርሱ ተረከው ይላል። ለዛውም በመለኮታዊ ብቃት በምድር ላይ ያለውን ሁሉ የገለጠ ነው። እግዚአብሔር ለአባቶቻችን በነቢያት ነበረ የተናገረው በዚህ ዘመን መጨረሻ ግን በልጁ ተናገረ። ክብር ለጌታ ይሁን። ነቢይ ማግኘት ቀላል አይደለም። የእግዚአብሔር ነቢይ እግዚአብሔር የሚሰራበት ኢየሱስ በእርግጥ ከኛ ጋር ካለ ሁኔታዎችን መቀየር ይችላል። በስጋዊም ሆነ በመንፈሳዊ ሕይወታችሁ ድርቅ የሚሰማችሁ ሰዎች ኢየሱስ አለ። ነገሮችን ይቀይራል። ድርቀቶችን ይቀይራል። ምግብ አለው። ስሙ ይባረክ። እውነትም ነቢያችን ነው። ሁለተኛ ንጉስነቱን እናያለን። ሊያነግሱት ፈለጉ ይለናል በዚህ ምክንያት ኢየሱስ ያነግዙ ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ወደ ተራራ ብቻውን ፈቀቅ አለ። ይሄ ለምን? ሁለት ምክንያቶች። አንደኛ ሰው ያነግሰውም፣ ሁለተኛ ጊዜው አይደለም። ፈቀቅ ሲል ነው የምናየው። ህዝቦቹ አዩ፣ በሆነው ነገር ተደነቁ። ወደ ዓለም የሚመጣው ነቢይ ነው አሉ። ከዛ በኋላ በቀጥታ ያለ እግዚአብሔር ፕሮግራም ወስደው ሊያነግሱት ያነግሱት ዘንድ ይሄ የህዝብ ምክር ነው። በመለኮታዊ ስርዓት ስንመጣ ግን ኢየሱስን ሰው አያነግሰው። ማን ነው ያነግሰው? እግዚአብሔር እንዲህ አለ፣ እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በማላይ በጽዮን እግዚአብሔር የራሱን ንጉስ ይሾማል። ልክ ሳኦልን አስወግዶ እግዚአብሔር እንደልቦ የሆነውን ሰው ፈቃዱን የሚያደርግለትን የእሴይ ልጅ ዳዊትን እንዳነገሰው ልክ እንደዛው እግዚአብሔር ኢየሱስን ያነግሳል። አንተ ልጄ ነህ፣ እኔ ዛሬ ወለድኩ የሚልበት ሌላ ቀን አለው እግዚአብሔር። አዎ በዙፋን ላይ የሚያስቀምጥበት ያ ጊዜው ወደፊት የሚነግስበት ጊዜ ወደፊት ነው ስንል በከበረ አካል ነው። ከትንሳኤ በኋላ ባለ ማንነት ነው የሚነግሰው። መጀመሪያ ሳይሞትና መሰረቱን ሳይጥል አይሆንም። ይሄ በትንቢት ተነግረዋል። ያንን አላስተዋሉ። ዳንኤል ከስልሳ ሁለት ጊዜ ሰባት በኋላ መሲህ ይገደላል፣ በእርሱ ዘንድ ምንም የለም ብሏል። ቅዱሰ ቅዱሳኑ በመጀመሪያው ምጽአቱ ላይ ስፍራውን አይዝም አመጽፃ ገና አልተጨረሰም። በደል ገና አልተስተሰረየም። የዘላለም ጽድቅ ገና ሊገባ አለው። የሚጠብቀው ጊዜ አለ። የኢየሩሳሌም መመለስ ገና ነው። ቃሉን በሙላት አላው። ስለዚህ ከወዲሁ ሊያነግሱ ትፈለጉ። ዛሬ እንደዚህ አይመስላችሁም? ክርስትና አለ። ዛሬ ለመንገስ እንፈልጋለን። ሐዋርያ ጳውሎስ ምን አለ? ያለኛ ነግሳችኋል ይላል አንደኛ ቆሮንቶስ ምዕራፍ አራት ላይ እነሱ የሚነግሱት ወደፊት በኢየሱስ ክርስቶስ መንግስት ላይ ነው የሚነግሱት፣ ሐዋርያት ምክንያቱም በአስራ ሁለት የእስራኤል ነገር ላይ ስትፈርዱ በአስራ ሁለት ዙፋን ትቀመጣላችሁ ተብለዋል። ስለዚህ የቆሮንቶስ አማኞች እነ ጳውሎስ ወደፊት ሲነግሱ ነበር መንገስ የነበረባቸው ግን ያለ ሐዋርያት መንገስ ፈለጉ። ያለ ኢየሱስም ለመንገስ እየፈለገ ነው ትውልዱ። ክርስትና ምድርን የሚቀይር ሃይማኖት ለማድረግ እየተሰራ ነው። ያሁኑን የምድር ላይ ጉስቁልና ለመቀየር አይደል? በሌላ አባባል ሺህ ዓመትን በዚህ በጸጋው ዘመን ወደኋላ ለመጎተት ብዙ ስራ ይሰራል፣ ብዙ ፈንድ ይለቀቃል፣ ብዙ ሚኒስትሪዎች ይተጋሉ። ይህ ኢየሱስን ስለሚችል ብቻ እናንግስህ ማለት ነው። አለ ጊዜው መጀመሪያ አስቀድሞ መከራ ይቀበልና በኋላ ወደ ክብሩ ነው የሚገባው። ሉቃስ ምዕራፍ 24 ላይ የብሉይ ኪዳን መጽሐፍ ቅደም ተከተሉን አስቀምጠዋል። በቀራኔው በኩል አልፎ ነው ደብረ ዘይት ተራራ ላይ የሚቆመው። ይሄ መታወቅ አለበት። ቦታዎቹ ቅደም ተከተል አላቸው። የቀራኔው በግ ሳይሆን የይሁዳ አንበሳ አይሆንም። ሁለቱም ቅደም ተከተል መለየት ያስፈልጋል። በመስቀል ላይ ውሎ ነው በዙፋን ላይ የሚቀመጠው። ያኛው እንደ ምላሽ ነው፣ እንደ ብድራት ነው ለኢየሱስ። በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሞች በላይ ያለውን ስም ሰጠው አለና በሰማይና በምድር ከምድርም በታች ያለው ፍጥረት ሁሉ በኢየሱስ ስም ይንበረከክ ዘንድ ይሄ የሚሆነው ወደፊት ነው። መላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ይሄ የሚሆነው ወደፊት ነው። አሁን ግን ሁሉ እንደተገዛለት አናይ። ኢየሱስ ሳይነግስ ለመንገስ መሽቀዳደም ምንድን ነው? እነዚህ አይሁድ ከእግዚአብሔር ጊዜ በፊት ወስደው ዙፋን ላይ ሊያስቀምጡ ፈለጉ። ዛሬ በክርስትናው ዓለምት ውስጥ ይሄ ነገር እየተንጸባረቀ ነው። ነገር ግን ኢየሱስ ንጉሥ ነው፣ የእግዚአብሔር ንጉሥ ነው። ይመጣል፣ ይነግሳል፣ ሁሉን ይገዛል። ለዛውም በቤተ ክርስቲያን ላይ ያለ ራስ ሆኖ ምንድነው ከቤተ ክርስቲያን ከአማኞች በላይ ራስ እንዲሆን አይደለም ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ነው የሚል ስለዚህ ብዙ ጊዜ አንድ ነገር ብቻ ነው የምናነበው የቤተ ክርስቲያን ራስ የምትለዋል እንደዚህ ከሆነ እናጠባዋለን እኛን ብቻ የሚገዛ አማኞችን ብቻ አይደለም እኛ ላይ ሆኖ የኛ ራስ ሆኖ የሁሉም ራስ ይሆናል ይሄ ሆኖ ትልቅ የሚያደርገው ስለዚህ ከሱ ጋር እንነግሳለን፣ ከእርሱ ጋር እንከብራለን። ያ ወደፊት ነው። እግዚአብሔር ይባላል። ሶስተኛው የሃይማኖታችን ሐዋርያና ሊቀ ካህናት መሆኑን ያሳያል። በነቢይነቱና በንጉሥነቱ መካከል ማለት የነቢይነቱ ሥራ ምድር ላይ ያለ በመጣ ጊዜ ነው የሠራው። ታውቃላችሁ፣ የእግዚአብሔርን ነገር ለሰው ተናግሯል። ወደፊት ደግሞ አሁን እንደተነጋገርነው የመንግስቱን ነገር ይመሰረትና ይነግሳል። በመሐልስ በሁለቱ መሃል በነብይነቱና በንጉሥነቱ መሐል ከጊዜው ውጪ ከሰው ስለማይቀበል መንግስቱን ፈቃቃለና ወዴት ነው የሄደው? ብቻውን ወደ ተራራ። የአሁኑ ዘመን ስራ ተራራ ላይ ነው ያለው። ወረድ ብለን ስናይ ውጤቱን ምን እናገኛለን? በመሸ ጊዜ ደቀ መዛሙርቱ ወደ ባህር ወረዱ ይላል። ባህር ውስጥ ገቡ። ወደ ቅፍርናሆም ነው የሚሄዱት። ኢየሱስ የለ፣ ጨልሟል። አሁን ጨልሞ ነበር ይላል። ብርቱ ነፋስ መጣ። ከዛ ታንኳይቱ ተናወጠች። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ ይላል። 25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። ወደ 25 ምዕራፍ የ25 ምዕራፍ ብዙ ነው እ ረጅም ሌሊት ነው። በታንኳይቱ እያቋረጡ ነው። ጨልሟል። ኢየሱስ የት ነው ያለው? ተራራ ላይ። እስቲ ዚህን ተመሳሳይ እናንብብ። ማቴዎስ 14 ቁጥር 22 ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብቶ ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ የጸልይ ዘንድ ቻውን ወደ ተራራ ወጣ፣ ይለናል። ተራራው ላይ ምን እያደረገ ነው? እየጸለየ ነው። የጸሎት ስፍራ ላይ አንዱ የሊቀ ካህን ስራ ምንድነው? ስለ ህዝቡ መማለድ አይደል? እና እርሱ በሌለበት እነሱ በባህር ውስጥ እየሄዱ ነው። ባህር የአህዛብ ምሳሌ። ዛሬ በታንኳይቱ ያለ ነው እኛ ኢየሱስ በአካል ከኛ ጋር በሌለበት እሱ ወደ ሰማይ ሄዶ ባለበት በዚህ ዘመን በባህር ላይ እየሄድን ነው። በአሕዛብ መካከል እንመላለሳለን አይደል። በምድር በዓለም መካከል ስንመላለስ ግን ብዙ ነውጥ አለ። የለም ሚኒስቲ ሃይማኖታዊ ቀውስ፣ ኢኮኖሚያዊ ቀውስ፣ በቃ የተፈጥሮ ቀውስ። ማልበል በማልበል እኛ ነፃ እንሆናለን። ጊዜው ጨልሟል። ሌሊት ነው። መጽሐፉ ምን ይላል? ሌሊቱ አልፏል፣ ቀኑ ቀርቧል። ከእንቅልፍ የምትነስበት ወራ እንደደረሰ ዘመኑ ነው። ንቁ ይላል። ይህ የጸጋው ዘመን ከብሉይ ኪዳን አኳያ ሲታይ ቀን ሊሆን ይችላል። ግን ይመጣ ዘንድ ካለው ክብር ጋር ሲነጻጽር ከወደፊቱ ክብራችን ጋር ሲተያይ ግን አሁን ሌሊት ነው። አሁን ጨልሞ ነበር። በዚህ ሌሊት ውስጥ ወደ ንጋት እየሄድ ነው። ኢየሱስ ሲመጣም የንጋት ኮከብ ነው የሚሆነው። ቀጥሎ ፀሐይ ይወጣል፣ የጽድቅ ፀሐይ ሆኖ ይገለጣል። ስለዚህ ዛሬ አሁን ጨልሟል። ሊነጋጋ ሲል ደግሞ ይጠቁራል። በቃ እየደረሰ ነው መሰለኝ። አሁን ሁሉ ነገር ጠቁራል። ብዙ የሚያስፈሩ ነገሮች አሉ። ማዕበሉ አለ። ኢየሱስ ግን ተራራው ላይ አለ። ክብር ለጌታ ይሁን። ይጸልያል። እምነትህ እንዳይጠፋ ስለ አንተ አማለድኩ ይላል። የሃይማኖታችን ሐዋርያና ሊቀ ካህናት መሆኑን ያሳያል። በነቢይነቱና በንጉሥነቱ መካከል ማለት በምድር ላይ ሳለ በተገለጠበት የነቢይነት አገልግሎት እና ወደፊት ይዘው ዘንድ ባለው የንጉሥነት ስፍራ መካከል፣ ዛሬ በተራራው ላይ ዛሬ በሰማይ የኢየሱስ አገልግሎት ሊቀ ካህንነቱ ነው። ክብር ለጌታ ያያል። ከዛ እዛ መጸለይ ብቻ አይደለም፣ ቀጥሎስ እየተራመደ መጣ። ኦ እንዴት ደስ ይላል! ለጴጥሮስ መማለድ ብቻ አልነበረም፣ ቀጥሎስ ዞር ብሎ አየው። ዛሬም ቢሆን ኢየሱስ ይማልዳል፣ ግን መማለድ ብቻ አይደለም፣ በማዕበላችን ላይ ይመጣል። ዛሬ በዚህ ምሽትም ሆነ በዚህ ሰሞን በጣም ወደኛ እየተረማመደ እየመጣ ነው፣ ማዕበላችንን ሊያስቆም በዙሪያችን ያለውን ነገር ሊገድብ ወገኖቼ፣ በታላቅ ክብር እየተገለጠ ነው። ስሙ ይባረክ፣ እንወደዋለን። እውነት ነው። ነቢይ ነው፣ ሊቀ ካህን ነው፣ ንጉሥ ነው። አሜን።